ከኢኮኖሚው ዓለም ቅዳሜ ሐምሌ 28 ቀን 2010 ዓ.ም ለልብስ ቅድ ባለሙያው የጅጅጋ ወጣት እንደ ወትሮው የሥራ ቀን ነበር። ከሱቁ የልብስ ስፌት መኪኖቹ ይጠብቁታል። ከመደርደሪያው ላይ በአይነት በአይነት የተሰቀሉት ጨርቆች ተቆርጠው ተሰፍተው ልብስ ሊሆኑ የተዘጋጁ ናቸው። ቅዳሜ ግን እንደ ወትሮው ቅዳሜ አልሆነችም። ልብስ ቤት ነው። አራት ደሪሆንጆርስ ነበሩበት። እነሱ እንዳለ አደለ ጨርቆች ነበሩ። ጨርቆችም ደግሞ ልብሶቱ ሙሉላ ሙሉ ያለ በቻለ ቢያንስ እዛ ውስጥ የነበረውን ቢያንስ ወደ ሀምሳ ሺህ ብር ነበር ያንንም ጭምር ነው የወሰዱት። እና ካፒታሉ ቢያንስ ሁለት መቶ ሺህ ብር ቢሆን የሚጠጋ ንብረት ማለት ነው። ወሰዱትን ወስደው መውሰድ ደግሞ ያቃታቸውን ሰብረውታል ማለት ነው። ል የሚያወት ነውው ሳምች ነው። አፈራርሰውታልምሱጣምይሰልባቸውአሻንጉል ማንነቱን መግለጽ የማይፈልገው ይህ የልብስ ቅድ ባለሙያ ሱቁ ተዘርፎ በተቃጠለበት በዚያች ቅዳሜ ዕለት ላለፉት አስራ ሁለት ዓመታት በጅጅጋ የኖሩት አቶ ደበበ ግርማ ወደ መሀል ከተማ ለግብይት አቅንተው ነበር። በጣም ግርግር ነበር። ያው ሰው ልዩ ፖሊሶች ናቸው። በቃ ጥንብር ሰው ይመታሉ፣ በዱላ ነበር የሚመቱ አንድ ግር ብሎ ገቡ አንዴ። ከዛ ቀስ ብሎ እዛ ፊት ለፊት ያለው የሆነ ትልቅ ፎቅ አለ። እሱም መዝረፍ ጀመሩ። ኮስሞቲክ ቤት ነበር፣ ሌላ ያው ምግብ ምናምን ከላይ ምናምን በጣም ሶስት ፕላስ ስሪ ነው። ነዋሪዎች ናቸው። በቃ ገብተው ሲጀምሩ ሁሉም በቃ ሀበሻ ቤት ዘረፉ የተባለ ይመስል በቃ ጠቅላላ ሲሆን ሁሉም መዝረፍ ጀመረ። በየቦታው ጠቅላላ ያለው ቦታ ሁሉም ሪዘርቱ ዝርፍ በዕለተ ቅዳሜው ሁከት ከተዘረፉት መካከል የኦሮሚያ ህብረት ስራ ባንክ የጅጅጋ ቅርንጫፍ ይገኝበታል። የባንኩ የጥናትና የኮሚኒኬሽን ክፍል ኃላፊ አቶ በለጠ ዋቅቤካ ለዶይቸ ቨለ እንደተናገሩት ጅጅጋ የሚገኘው አንድ ቅርንጫፍ የጥበቃ ሰራተኞች ድብደባ ተፈጽሞባቸው ሆስፒታል ገብተዋል። ንብረትም ወድሟል። በደረሰው ጸጥታ ችግር ሰራተኞች ትንሽ ተደብድበው ጠባቂዎች አሁን ሆስፒታል ናቸው። ሰራተኛ እንግዲህ ያው ኦፊስ ውስጥ የለም። ነገር ግን በጥበቃ ነው እየተጠበቀ ያለው። ስራ እየተሰራ አይደለም። የተወሰኑ እቃዎችና የቅርንጫፎቹ ንብረቶች ተሰባብረዋል፣ ተወስደዋል። አንዱ ቅርንጫፍ ምንም ገንዘብ የተወሰደ ምንም ችግር የለም። አንደኛው ደግሞ እየተጠበቀ ስለሆነ እስካሁን ችግር ደርሷል ማለት ያስቸግራል። ችግር ያለ አይመስልም። ግን ገና በደንብ እስክጣለሁ ጠንካራ እንዲህ ማለት ይቸግራል። በዚያች ቅዳሜ ባንኮች፣ ሱቆች፣ የመገበያ አዳራሾች ዘረፋ ተፈጽሞባቸዋል። ሰኞና ማክሰኞ የመንግስት መስሪያ ቤቶች ስራ አልጀመሩም። በጊዜያዊነት የሶማሌ ክልል ርዕሰ መስተዳድር ሆነው የተሾሙት አቶ አህመድ አብዲ በዛሬው ዕለት የመንግስት ሰራተኞች ወደ ስራ ገበታቸው እንዲመለሱ ጥሪ ማስተላለፋቸው ተሰምቷል። ከሀረርና ድሬዳዋ ወደ ጅጅጋ ይሰሩ የነበሩ የህዝብ ማጓጓዣዎች ስራቸውን አቋርጠዋል። የንግድ እንቅስቃሴው ፈጽሞ ተገጥቷል። ከጅጅጋ ወደ ቶጎ ጫሌ ሶማሌላንድና ሃርጌሳ የሚያመሩ መንገዶች ዝግ ናቸው። ዘግይቶም ቢሆን በጉዳዩ ላይ ማብራሪያ የሰጠው የኢትዮጵያ መንግስት ሁከቱ በጥቂት የአመራር ቡድን የተፈጸመና የአገሪቱን የአገሪቱ ሉዓላዊነት አደጋ ላይ ለመጣል ያለመ ነበር ብሏል። የኢትዮጵያ መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አህመድ ሽዴ ከትናንት በስቲያ በሰጡ መግለጫ ስልጣን እነጠቃለሁ የሚል ስጋት በቀሰቀሰው አለመረጋጋት ሰዎች መገደላቸውን የገንዘብና የሃይማኖት ተቋማት መዘረፋቸውንና መንገ ነገሮችን መዘጋታቸውን ተናግረዋል። ስልጣኔን ከመለቅ ሞት እመርጣለሁ በማለት ሰፋፊ ቀስቀሳዎችን በክልሉ በማድረግ ክልሉ ወደ ግርግር እንዲገባ የማድረግ ስራ በጥቂት የአመራር ቡድን ሲካሄድ ቆይቷል ያለ ክልሉ ነዋሪዎች ፈቃድ እና ይሁንታ ሳያደርጉበትም እና ሳይመካከሩበት ክልሉ አስገነጥላለሁ በማለት ከፍተኛ ውዥንብር ይህ ህገ መንግስታዊ አስነዋሪ ተግባር ሲፈጸም ቆይቷል። በዚህም የአገር ሉዓላዊነትን አደጋ ላይ ለመጣል የአካባቢው ያለመረጋጋት እንዲፈጠር እና በክልሉ ቀውስ እንዲፈጠር የተለያዩ የፕሮፓጋንዳ ስራዎችን ሲሰራ ቆይተዋል። ከስልጣን ነጠቃለሁ ስጋት የክልሉ ልዩ ፖሊስ የተሰማሩበትን ተልእኮ ትተው ወደ ተለያዩ አካባቢዎች በማንቀሳቀስ የተለያዩ የጅጅጋ ዙሪያ አካባቢዎችን ሀይል በማንቀሳቀስ መንገዶችን በመዝጋት ህገ መንግስታዊ የሆነውን የዜጎች የመንቀሳቀስ ነጻነት በከፍተኛ ደረጃ የተገደበበት ሁኔታ ተፈጥሯል። ከጅጅጋ ወደ ሀረር መንገድ የሚገባው መንገድ የመዝጋት የጅቡቲን መንገድ የመዝጋት በተለያዩ መሰረተ ልማቶች ላይ ጉዳቶች ሲፈጠር ቆይቷል። በንጹሀን ዜጎች ላይ ከፍተኛ የሆነ የንብረት ዝርፊያ፣ የህይወት መግደል፣ የአካል ጉዳት እንዲደርስ ሆኗል። የማህበራዊ አገልግሎት መስጫ ተቋማት፣ የሃይማኖት ተቋማት ላይ ጉዳት ደርሰዋል። እንዲሁም የፋይናንስ ተቋሞች ባንኮችን ጨምሮ ማለት ነው ከፍተኛ ጉዳት እንዲደርስ እና ሰፊ ገንዘብም እንዲዘረፍ ሆኗል። የጅጅጋው ቀውስ ግን በዚያው አልተገታም። የፋፈን ወንዝን ተንተርሳ በተመሰረተችው ቀብሪ ድሃር ተመሳሳይ ድርጊቶች ተፈጽመዋል። ሱቆች፣ የመገበያ ማዕከላት፣ የመንግስት ሰራተኞች የሚያዘወትሯቸው ምግብ ቤቶች የዘረፋው ሰለባ ሆነዋል። ቀላፎ ጎዴና ደገሃቡርን የመሳሰሉ ከተሞች ዛሬም እንቅስቃሴዎቻቸው እንደተገታ ነው። ነዋሪዎቻቸው ምግብና ውሃን ጨምሮ መሰረታዊ ፍላጎቶቻቸውን እንኳ ማሟላት እንደተሳናቸው ይናገራሉ። ስጋትም ተጭኗቸዋል። በጅጅጋ ከተማ በተፈጸመው ዘረፋ ሄጎ ተብለው የሚጠሩትና በቀድሞው የክልሉ ርዕሰ መስተዳድር አቶ አብዲ መሐመድ ዑመር እንደተደራጁ የሚነገርላቸው ወጣቶች ፊት አውራሪ እንደነበሩ አቶ ደበበ ግርማ ታዝበዋል። አዚ፣ እሱ ነው በቃ እንዲደራጅ አድርጎ እንትን ያደረገው የክልሉን ወጣቶች እነሱ ናቸው እንደዚህ የጀመሩት። የቀድሞው የሶማሌ ክልል ርዕሰ መስተዳድር አቶ አብዲ መሐመድ ዑመር የክልሉን ተቋማት አዳክመው ለጥቅም ተከፋዮቻቸው የሚመች ስርዓት አቁመዋል ሲሉ ከሚተቿቸው መካከል አቶ አብዱልፈታ አቡበከር አንዱ ናቸው። አቶ አብዱልፈታ በሶማሌ ክልል የተደራጀው ሄጎ የተባለ የወጣቶች ቡድን ለቀድሞው የክልሉ ርዕሰ መስተዳድር ጥብቅና የቆመ እንደሆነ ያስረዳሉ። ሴጉ ማለት አሁን ለምሳሌ ኦሮሚያ ውስጥ ቀይሮ የሚባል ትሰማለህ። ወደ አማራ ክልል ስትሄድ ፋኖ የሚባል ትሰማለህ። እንግዲህ እነዚህ ለፖለቲካ አላማ የተደራጁ ወጣቶች ናቸው። ክልል አምስት ላይ ደግሞ በርባርታ የሚባሉ ወጣቶችን አደራጀ መንግስት፣ በውስጥ አዙር በስውር እጁ ማለት ነው። ይህንን የቀይሮን የበርባርታን የፋኖን አካሄድ የሚቃወም የፕሬዚዳንቱን አካሄድ የሚደግፍ ወጣቶች ነው የተደራጁ ወጣቶች እና ብርም ያከፋፍላቸዋል። በጣም ኔትወርክ አላቸው። ጥቃትም ሁሉ ረብሳሉ እነሱ ናቸው። ሄጎ ማለት እነዚያ ወጣቶች ናቸው። ጅጅጋን ጨምሮ የተለያዩ የሶማሌ ክልል ከተሞች በተፈጸሙት ጥቃቶች ሰለባ የሆኑት በአጥቂዎቹ መጤ የተባሉት ናቸው። ህግ የማስከበር ኃላፊነት የተጣለባቸው ሰልጥነው፣ ቃል ገብተው፣ መሳሪያ የታጠቁት የልዩ ኃይል አባላት ግን በዝርፊያ የተሰማሩ ወጣቶችን በርቱ ባይሆነዋል ሆነዋል እየተባሉ ይወቅሳሉ። የአካባቢው ነዋሪዎች ቆመው አዘርፈውናል ሲሉ ይከሷቸዋል። አቶ አብዱል ፈታህ የልዩ ኃይሉ አባላት ታማኝነታቸው ለህግ ሳይሆን ለቀድሞ ርዕሰ መስተዳድር እንደሆነ ይናገራሉ። ታማኝነታቸው ለህዝብና ለህግ ሳይሆን ለቀጥታ ለፕሬዚዳንቱ ነው። እነሱ ከማንም ህግ በላይ ናቸው። ውሸት ሆነ። ክልሉን በደንብ ዞሬ ነው የማውቀው። እስከ ቀብርዳር ደጋቡር ሽላቦ፣ ካሉብ የነዳጅ ቦታ እያንዳንዱን ለስራ ዞሬ ያለው በፈለከ ሰዓት የፈለገ የፈለጉትን ይደፍራሉ የፈለጉትን እዚች ጋር አባት ፊት ለፊት ልጁን እየደፈሩት እሱን የአንተ አንተ ሕጎት የምትሆንለትን ልጅ አምጣ መልሰው ከኦብነግ እያሉት እሱ ሰውየው እያለቀሰ ልጁን እየደፈሩ ሚስቱን እዚህ እየገደሉ ወጣቱን እዚህ እየገደሉ፣ በጣም ጭካሪ አረመኔ ነው። እንኳን የሀገር ሽማግሌ ምክር ቤት ምናምን ጦሩና ከፕሬዚዳንት ውጭ ማንም ሌላ ልናገራቸው ምንድን የሚችል በዚች በኢትዮጵያ ምድር ላይ የለም። ካለፈው ቅዳሜ ጀምሮ ድሬዳዋ ሐረርና መላው የሶማሌ ክልል የነበራቸው የኢንተርኔት አገልግሎት ተቋርጧል። ስልክም ቢሆን በአግባቡ እየሰራ እንዳልሆነ በርካታ የአካባቢው ነዋሪዎች ተናግረዋል። ቀውሱ መቼና እንዴት እንደሚፈታ እርግጠኛ ሆኖ መናገርም ቸግሯቸዋል።